ማህደር ዜና የሱዳን ሉዓላዊ ምክር ቤት ሊቀመንበር ጀነራል አብዱልፈታህ አልቡርሃን ያው እንደ ወታደር አንድ ቆጥ ላይ ሁለት አውራ አይሰፍርም ያሉ መስለዋል። ዛሬ አሉም አላሉም። ሱዳን ውስጥ ባለፈው ሳምንት በጠቃቀስነው ፖለቲካዊ ፍትጋም ጀኔራሎቹ የበላይነታቸውን እያረጋገጡ መስለዋል። ዳሪ ዘልቅ ይሆን ጊዜ የሚመልሰው ጥያቄ። ከሱዳን ደቡብ ምስራቅ የአዲስ አበባ ባህር ዳር ፖለቲከኞች ከመቀሌ ባላንጦቻቸው ጋር የገጠሙት እሰት አገባ ግን አምና በጫሩት ጦርነት ኑሮ ዛሬም የሺዎችን ህይወት አካል፣ ሀብት፣ ንብረት እያጠፋ ሚሊዮኖችን ለረሃብ መፈናቀል ዳርጎ እንደቀጠለ ነው። አሸናፊና ተሸናፊ መኖሩ ሲበዛ ያጠራጥራል። ለድርድር ውይይት፣ ሰላማዊ መፍትሄ ጊዜው በእርግጥ መሽቷል፣ አልጨለመም ማለት ይቻል ይሆን? ባለሙያ አነጋግረናል። ላፍታም አብረን እንጠይቅ። ዛሬ ከመቀሌ ተንደርድረው ደሴ ጥግ የደረሱት የሕዝባዊ ወያኔ ሐርነት ትግራይ ህወሀት ፖለቲከኞችና የጦር አዋጊዎች የሚያዙት የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ተዋጊዎች ደብረ ታቦር ወይም ሐሙሲት መድረሳቸው በሚዘገብበት በዚያ ዘመን ያኔው ወጣት ኢትዮጵያዊ ባይሳ ዋቆያ የተባበሩት መንግስታት ድርጅት ባለሙያ ሆኖ እንደ ኢትዮጵያ ሁሉ በጦርነት ከምትተረማመሰው አፍጋኒስታን ገባ። ሶቪየት ከወጡ በኋላ እርስ በርስ ይታኮሱ ጀመር። በጣም ቶ ገባት አስራ ዘጠኝ መቶ ሰማኒያ ዘጠኝ በፈረንጅ እና አስራ ዘጠኝ መቶ ዘጠና ላይ ሲታቅሱ ደብዳቤ ለላኩና የሙጃሄድን አለቆች ናቸው። በሚቀጥለው ሳምንት ሊወጋ እፈልጋለሁ፣ ይሄን አጥፍት፣ አይደለዋል ያኛው ይመልሳል። ቀጠሮ ይወስዳሉ። በቀጠሮ መሰረት ይሄን አይልም ታንክ አለኝ፣ ይሄን አይልም ጥይት አለኝ፣ ይሄን አይልም ማምፓር አለኝ። ይግባቡና እኩል በሆነ እኩል ታንክ፣ እኩል ጦር፣ እኩል የሰው ሀይል ያሰልፉና ይዋጋሉ። መጨረሻ ላይ የተሸነፈው እኩል ችሎታ እያለን አንተ ያሸንፈኛል ብሎ ይቀበለዋል። አሸናፊው ደግሞ አሸንፊያለሁ ብሎ አይጎዳውም። ከተሸነፈ እና ከተቀበለ በኋላ ይተዋል። በትምህርት የዓለም አቀፍ ህግ ባለሙያ ናቸው። ዛሬ ግን የእርስ በርስ ጦርነቶችን አስከፊነት በመገናኛ ዘዴ ሰምተው ከመጽሐፍ አንብበው ወይም ክፍል ውስጥ ተምረው ሳይሆን ኖረውበት ያወቁ አንዳንድ ስፍራ መፍትሄውን ጠቁመው ያ ቀለሉ የሰላሳ አመት ልምድ ያካበቱ የዓለም አቀፉ ድርጅት ባለስልጣን የነበሩ ሰው ናቸው። አንቱም ጭምር ባይሳ ዋቆያ። የውጭ ጠላት ቢሆን ከቴሪቶሪ ታስወጣና ግዛቱን አስጠብቀ በቃ መጨረሻው ታደርጋለህ። ይህ የሀገር ህዝብ ወገን ሀገር ውስጥ እያለ ማሸነፍ የሚባል ቃል መኖር አይችልም። ግን መደራደር መኖር አለበት። ማቆም አለባቸው። በምንም ተአምሩን መቆም አለበት። እንዴት ቆማል? የሚለው ፎርሙላው ብዙ አለ። ፖስቢሊቱ አለ። ግን ምንድን ነው ችግራችን ኢትዮጵያ ውስጥ ባይሩ? ምንድን ነው? አንዴ ጥላቻ ከጀመርክ ጠላትን፣ ማንበርከክ፣ መስበር፣ ማስወገድ አለብን። የእርስ በርስ ጦርነት ሰውን በአጭር ጊዜ ከሰውነት ወደ አውሬነት ይቀይራል ይላሉ። ዩጎዝላቪያን የበታተነው ጦርነት ሲጫር ክሮኤሽያ ነበሩ። ከለታት አንድ ቀን የሚኖሩባት ከተማ ሰዎች በአንድ ሃይማኖታዊ ድግስ ላይ እንዲገኙ ጋበዟቸው። አልቀሩም። ቄሱም ለድምተኞቹ በግ ሲያርዱ አዩ፣ ሲባረክም ሰሙት። ቄሱ በጉን ሲያርድ ብላውን አንገቱ ላይ አድርጎ ይውት አይኑን የምሎ ሸፍጭ አይን አይመስልም ይላል እና ይገዘግዘዋል አንገቱን ኢዩት ሚሎሸቪችን እንደዚህ ነው ሰርቦችን የምንገዘግዘው እያለ ይቆርጠዋል በጉን። በጣም ሰቀጠተኝ፣ እውነቱን ለመናገር መብላት አቃተኝ። እንደዛ ሆኖ ሰው እኔ ሚሎሸቪችን አላውቀውም በግል ግን፣ ቄስ የሃይማኖት አባት እንዴት እንዲሆናል ብዬ ያሰብኩና እንደገባኝ ከሆነ የመጀመሪያውን ጥይት ተኩሶ ከገደልክ በኋላ የሰው ልጅ ከዛ ሰዓት ጀምሮ አውሬ የሚሆን ይመስለኛል። የኢትዮጵያ ፖለቲከኞች ወይም የፖለቲካ አቀንቃኞች እብደት ከጀመሩ ሀምሳ ዓመት አለፈን አካባቢ በደርግ ጊዜም ብትወስድ ለምሳሌ የሀፋ ልጆች ናቸው የተባሉ ጥፍራቸውን ዘይት ውስጥ እየከተትክ ወገን ይህን እንዲህ ስታሰቃይ በወያኔ ጊዜም እንደዚሁ ግብረ ሰዶማዊ እየፈጸምክባቸው ሬት እያደረግክ እየገዘገዝክ ሰውን እየቆረጥክ አሁንም በቅርብ ጊዜ አሁን ደም በጠራራ ፀሐይ ወጣት ልጅን ሜዳ ላይ ያ አሰልፈህ በጥይት ሲቀጠቅል ምን ቢደረግ ነው አንድ እናት ልጆች ኢትዮጵያውያንን እንዴት እንዲደረስን የሚለውን ጥያቄ ለእኔ አይከብደኝም። እብደቱም ኢህአፓን፣ መይሶንን እጅህ ጀበሃን ወዘተ ሲያዳክም ወይም ሲያጠፋም ሻቢያን ሲያጠረቃም፣ ህወሀቶች ባንድ ወይም በሌላ መንገድ ተካፋዎች ነበሩ። እብደቱ ደርግን ሲያስወግድ ኤርትራን ሲያስገነጥል ኢህአዴግን ምኒልክ ቤተ መንግስት ሲዶል ህወሀቶች ዋና ተዋኞቹ ነበሩ። እብደቱ ኢትዮጵያን ከኤርትራ ሲያዋጋ የጠቡ ጫሪ መሪ አስተባባሪዎች ህወሀቶች ነበሩ። እብደቱ ዛሬ ከአዲስ አበባ እስከ ጋምቤላ ከፊንፊኔ እስከ ጅጅጋ ከሰመራ ድሬዳዋ ከባህር ዳር ሐረር ከሶሳ እስከ ሐዋሳ የሚገኙ ፖለቲከኞችን ሲፈለፍል አስፈልፋዩ በርግጥ ህወሀት ነበረ። እብደቱም የህወሀት መራሹን ኢህአዲግ በኦህዴድ መራሹ ኢህአዲግ ሲተካ ዛሬ ከመቀሌ እስከ ደሴ የሚገኘውን አብዛኛ ግዛት የሚቆጣጠሩት ፖለቲከኞች ዋና ተዋኞች ነበሩ። ጠበልም፣ ዱዓም፣ ጸሎት፣ ምህላ ሐኪምም የማያድነው እብደት፣ የስንት ኢትዮጵያውያን ደም፣ አካል፣ ሕይወት ጭዳ ቢገበርለት ይሶረፍ ይሆን? ስንት ሕፃን ስንት እናት ስንት አዛውንት በረሃብ መማቀቅ በፍርሃት መሳቀቅ በስደት መሸማቀቅ አለባቸው። ደሞስ እስከ መቼ አይታወቅም። አለመታወቁ ነው ቀቢጸ ተስፋው የማያዝ ነው። ደግሞ አንድም የእርስ በርስ ግጭት ምን እንደሚያመጣ ስላየው፣ ሆኖ ኖሬዋለሁ ሰላሳ አመት። ሁለተኛ ደግሞ ዝም ብሎ እንደ ሰው ልጅ ለመቆርቆር ሳይሆን፣ እዚህ የሚሞቱት ወገኖቼ ናቸው። ኢትዮጵያን ናቸው። አዶንኬራ አባወደር ብሄር እናቶች ህፃናት አዛውንት አቅመ ደካሞች ናቸው የሚሞቱት የሚሰቃዩት የሚፈናቀሉት እና እጅግ በጣም ያሳዝናል ልል ነው አቶ ባይሳ በሰሩና በጠቀሷቸው ሀገራት የተደረጉና የሚደረጉ ግጭቶችን ለማርገብ ወይም እብዶችን ለመፈወስ አለም አቀፍ ከሚባለው ማህበረሰብ እስከ አካባቢ እድር ወይም ማህበራት ብዙዎች ብዙ ጥረዋል በተለይ የእርስ በርስ ግጭትና ፖለቲካዊ ቀውስን ለማስወገድ የየ ሀገሩ ምሁር፣ ታዋቂ ሰዎችና ሽማግሌዎች ይሳካም አይሳካ ብዙ ሙከራዎችን አድርገዋል። ኢትዮጵያ ለኢትዮጵያውያን ደህንነት የሚያስብ እብዶችን ለመፈወስ የሚሞክር ወይም የሚመክር ምሁር አላት ይሆን? እኛ ለመን ነው የምንኖከን ጊዜ ጀምሮ ጥንት በሰማናኛ ውስጥ ነው እንግዲህ ከስቶክሆልም ከምናምን

በየቀኑ ተመሳሳይ ቋንቋ ቃል ለቃል ሳይቀየር ዛሬ የምናወራው አምስት ዓመት ሙሉ ነው። ኢንተሌክቹ አሉ ከዚህ በላይ መሆን ነበረበት። ምሁሩ፣ እኛ እኔን ጨምሮ፣ እኛ ከዚህ በላይ መሆን ነበረብን። አንደኛ ፕሪንስፕል፣ በግጭት ጊዜ የመጀመሪያ ሰለባ የምትሆነው እውነት ናት። የምትሞተው እውነት ትሞታለች። ተቃራሪ ወገኖች ሁለቱ ምንድን ነው የሚያደርጉት? ሌላኛው ወገን ሰይጣን አድርጎ መሳል አለባቸው ደጋፊ ለማበጀት። እዛ ኢትዮጵያ ውስጥ እኛ ኢንተሌክቹዋል፣ አሁን ይሄ ሁሉ ግድያ፣ አንደኛ ኮምፎርት ኦፕሽን አለን እኛ። በዚህ ምርጫችን መሰረት መውጣቱ ይቀላል። ችግር ስመጣ ያው ትወጣለ፣ ትኖራለ። ውጭ ከወጣ ደግሞ እንደነገርኩ ሁለተኛው ኤሌመንት ምንድን ነው? ፖላራይዜሽኑ አለ። አንድ ላይ ሼር አታደርግም። አንድ ቫሊዩ ሼር ማድረግ እናቆማለን። የአማራ ኢንተሌክቹዋል ብቻ ይቆማል። የኦሮሞ ኢንተሌክቹዋል ብቻ ይቆማል። የትግራይ ኢንተሌክቹዋል ብቻ ይቆማል። ከዛ ቢቻል አንደኛውን ብሄር ይዘህ ሌላውን ብሄር ለማጥቃት ወገን ለማበጀት ትሞክራለ እንጂ እነዚህ ሶስቱ ለእኔ የኢትዮጵያ ሕዝብ ጠላቶች የምላቸው ኢንተሌክቹዋሎች፣ የአማራ፣ የኦሮሞ እና የትግራይ ኢንተሌክቹዋል ሶስቱ የኢትዮጵያ ሕዝብ ችግሮች። ተስማምቶ አንድ ፎርሙላ ቁጭ ብለው ይቺን ሀገር እንርዳት፣ እንዴት እንርዳ ብሎ ለመወያየት ፎሩም የለም። እንደምታየ አንድም ቦታ ላይ ዛሬ የሆነ ስለ ሰላም ነገር የምታወራበት መድረክ የለም። እንደየ ብሔር ተሰልፈ ደውቃው፣ ግደለው፣ ጨርሰው፣ አጥፋው፣ ዘምስሰው ነው ሁሉም የማይገባን ነገር ግን በዚህ ሂደት ውስጥ ደምስስንም አንደመስስም የሰው ልጅ አትጨርስም። የምናተርፈው ምንድን ነው? ጥፋት ነው። ሌላ የምንመለስበታለን። አቶ ባይሳ በጠቀሱት ሀምሳ ዓመት ከኢትዮጵያ ፖለቲካ ያልተለዩት ህወሀቶችና ህወሀቶች በቀጥታ ወይም በተዘዋዋሪ ለመሪነት ያበቋቸው ኃይላት ዛሬ አንዱ ሌላውን አሸባሪ፣ ሁንታና ፋሽስት እየተባባሉ ደጋፊዎቻቸውን እያጋደሉ ነው። ተፋላሚ ኃይላት ተኩስ አቁመው ልዩነታቸውን በድርድር እንዲፈቱ ለሚደረገው ጥሪና ግፊት እስካሁን ቀና መልስ አልሰጡም። የጦርነቱ ጊዜም እየረዘመ የሚሞት የሚፈናቀል የሚራበው ህዝብ ቁጥርም ዕለት በዕለት እየጨመረ ነው። የሰላም አማራጭ ከእንግዲህ ይኖር ይሆን? ከድርድር ሌላ ሌላ አማራጭ የለም ይላሉ አቶ ባይሳ። ግን እንዴት በሰለጠነው ዓለም መወያየት ከጓደኛ ጋር ሲሆን፣ ድርድር ከጠላት ጋር ነው። መደራደር ማለት ደግሞ መሸነፍ ማለት አይደለም። ነገሩ ለሕዝብ ሲባል ይሄ ለሚያልቀው ሕዝብ ኤቭሪዴ ለሚሞተው ሰው ፎር ኖ ጉድ ሪዝን ኢትዮጵያኖች ከመጋደል መደራደር ይቻላል። ፎርሙላው ብዙ ነው። እሱ አስፈላጊ የሚሆንበት ጊዜ መቅረጽ ይቻላል የተለያዩ ኦፕሽኖችን። ግን እኔ ይሄ ጦርነት አሁን ባለበት ሁኔታ ላይ የውጭ አካል መጥቶ ሁለቱንም ፖላይት በሆነ ወይ ካላስገደደ በስተቀር አንዳቸው አንዳቸውን ሳንበርክኩ ሳጠፉ ባህሉም የለም። እንደዚህ ነው ማድረግ ያለባቸው ያን ባህል ለመስበር የሚችል አካል ያስፈልጋል። ይሄ ደግሞ በኢትዮጵያ ነሱ መካከል ዛሬ እንደማየው አይታየኝም። ምናልባት ስቶሪካሊ ከኢትዮጵያ ጋር ግንኙነት ያላቸው አገራት ትንንሽ ሀገራት፣ የጎረቤት ሀገራትን አፍሪካ ዩኒየንን እንዲ ወደ ውጭ እግር ሳትድ ምናልባት ዩናይትድ ኔሽንስንም ጨምሮ ፎርሙላዎች ማዘጋጀት ይቻላል። ይህ እንግዲህ እንደነገርኩ ትልቅ አፕሂል ባትል ነው። ዳገትን መቧጠጥ ነው። ቀላል ነገር አይደለም። እስከዛ ግን አንፎርችኔትን ህዝባችን ያልቃሉ፣ ይቀጥላል ልል ነው ሰላም ለኢትዮጵያውያን አሁን በርግጥ ሩቅ ናት። ለፈለጋት ግን ዛሬ ማዝገም ከጀመረ መድረሱ አይቀርም። በአንድ ቆጥ ላይ ሁለት አውራ ዶሮ አይሰፍርም። አንዱን አስፋሪው ግን ብዙዎች ብዙ ጊዜ እንዳሉት አፈሙስ ሳይሆን የህዝብ ድምፅ መሆን አለበት። በጎራዴ የኖረ በጎራዴ ይሞታል እንዲሉ ነውና निकाश महम्मद नहीं इसकी बल